የአሜሪካ ድምፅ ራዲዮ ጣቢያ ነው። 19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሰኔ 9 2016 ዓ ም ዝግጅታችን ጀመረ። በኢትዮጵያ የጋዜጠኝነትና ሚዲያዎች ስራ ሂደት ላይ ዲጂታል ቴክኖሎጂው ተጽዕኖ እያሳደረ ነው። ተጠያቂነት አለመኖርም ያመጣል። ቴክኖሎጂዎቹ ማን እንደሚያሰራጨው ያን መረጃ የት እንዳገኘው ለማወቅም፣ የሚያሰራጨውን አካልም ለመቆጣጠርም የሚያስቸግሩ ሁኔታ ነው ያለው ማለት ነው። የሰማችኋቸው በኢትዮጵያ ቴሌቪዥን የዜና ክፍል ምክትል ዋና ስራ አስኪያጅ የሆኑትን አቶ ሰለሞን ጸጋይ ነው። ቴክኖሎጂ፣ ሚዲያና ጋዜጠኝነትን የሚዳስስ ዘገባ በምሽቱ መሰናዷችን ካዘጋጀናቸው ዝግጅቶች አንዱ ነው። ትንሽ የሚያሰናክል ነገር ሲያጋጥማቸው ልጆቹ ሃንድል የማረግ አቅማቸው በጣም በጣም ትንሽ ነው። በዛ ላይ የሚያልፍ አይመስላቸውም አንዳንድ ችግር፣ በቃ ይሄ ነገር አዎ ይሄ ነገር ሄጋሁን ካለቀ በቃ ህይወት የጠቅላላ ተበላሸ ብሎ ይደመድማሉ። አሁን ደግሞ የሰማችሁት ማቴዎስ መስፍን ይባላል። የማህበረሰብ ጥናት ባለሙያና አፍሪካን ዲያስፖራ ኮሌጅ አክሰስ ፕሮግራም የተሰኘ የአፍሪካ ዲያስፖራ ማህበረሰብ ኮሌጅ ተደራሽ ዙሪያ የሚሰራ ተቋም መስራች ነው። በወጣቶች ዘንድ እየጨመረ ስለመጣው ራስን የማጥፋት ችግር ከተደረገ ውይይት የተቀነጨበ ነው። እናም ጤና ይስጥልኝ ክቡራትና ክቡራን አድማጮች የዕለተ እሁድ ሰኔ 9 2016 ዓ ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናቸው የምናመሸው ስመኝሽ የቆየና አስማማየ ነውንን ብራን ኃይሉ በቅንብሩ አብራን ታመሻለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በምሽቱ መሰናዳችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን የሚዳስሱ ዘገባዎችን ወደ እናንተ እናደርሳለን። ዘና የሚያደርጉ ሙዚቃዎችን አሰናርተናል ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎችን የማሰማችሁ ጽዮን ግርማ ነኝ። 1445ኛው ኢድ አልአድሃ አረፋ በዓል በመላው ኢትዮጵያ ተከብሯል። አዲስ አበባ ከተማ በነበረው የበዓሉ አከባበር ላይ የተገኙት አስተያየት ሰጪዎች አረፋ መረዳዳትን የሚያበረታታ በዓል እንደመሆኑ ሙስሊሙ በዓሉን ሲያከብር የተቸገሩትን በመርዳት መሆን እንዳለበት አስታውሰዋል። በኢትዮጵያ ያለውን የሰላም እጦት ለመፍታት ኅብረተሰቡ ለእምነቱ ትኩረት በመስጠት በችግሮቹ ላይ መነጋገር አለበት ሲሉም ተናግረዋል። ኬኔዲ አባተ ስርስር አለው የ1445 ኛው የኢድ አልአድሃ አረፋ በዓል የሶላት ስነ ስርዓት ዛሬ እሁድ ሰኔ 9 ቀን 2016 ዓ ም በርካታ የእምነቱ አባቶችና ተከታዮች በተገኙበት በአዲስ አበባ ስታዲየም እና በዙሪያው ተካሂዷል። የአረፋ በዓል ከወትሮ በላይ መረዳዳት አንዱ መገለጫው መሆኑን የሚገልጹት አስተያየት ሰጪዎች በዓሉን ከተቸገሩት ጋራ ማሳለፍ እንደሚገባ አስታውሰዋል። ጋሻ ሰናሊህ ከአስተያየት ሰጪዎቹ አንዱ ናቸው። በዚህ በዓል ላይ ትልቁ ነገር ከዚህ ከሰላቱ በኋላ የሚከናወን የእርድ ፕሮግራም ነው ያለው። እንግዲህ አቅሙ ያለው የተዘጋጀ ሁሉ ዛሬ ያርዳል። በዚህ ጊዜ የሚያርደውን ነገር አንድ ሶስተኛውን ለቤተሰቡ፣ አንድ ሶስተኛውን ከጎረቤቱ ጋር፣ አንድ ሶስተኛውን እንዲሁ ደግሞ ለተቸገሩ ሰዎች መስጠት አለበት። ይሄ የሃይማኖታችን ትልቁ አሴት ነው። ይህን ተካፍሎ በመብላት ችግረኛ የሆኑ ወገኖች የዛሬን ቀን በደስታ እንዲያሳልፉ ማድረግ ይጠበቅብናል። አብዲፈታ፣ ሼህ ሙስጠፋ ደግሞ ሚስኪን ከተራበ አላህ ይቆጣል። አላህ ከተቆጣ ደግሞ መገላገያ የለንም። ለዚህ በማሰብ አሁንኛ ራሳችን በአልአማና ሁቡ ላይታም ወል መሳኪን ፋውንዴሽን ወደ ሀምሳ በሬዎችና ሰማንያ በጎች አግኝተን ለየትሚናል ችግረኛ ከሰገዝ በኋላ ለማከፋፈል ነው የምንሄደው። በየአካባቢው ያሉ ሰዎች ይህንን ነገር እንዲፈጽሙ ነው የምናደርግ መንገድ አለብን። በኢትዮጵያ ልዩ ልዩ ስፍራዎች ያለው የሰላም እጦት ዛሬም እንደሚያሳስባቸው የገለጹት አስተያየት ሰጪዎቹ መፍትሄ ሊያመጣ ይችላል ያሉትን ሀሳብም ሰንዝረዋል። ሳቢር ይርጉ አሁን ላለንበት ሰላም በተለይ የሃይማኖት አገርነን የእምነት ሀገርነን እንላለን እምነቶቻችንን ግን ጠንቅቀን እናውቃለን ወይስ እንተገብራለን የሚለውን ግን ጥያቄ ሁላችንም ራሳችንን መጠየቅ አለብን። ያንን እያጣን ስለሆነ ይመስለኛል ሀገራችን ሰላም እያጣች ያለችው ና ከዚህ አንጻር ማህበረሰባችን ወደ የእምነቶቹ ወደ ባህሉ መልካም የሆኑ የባህሉ እሴቶቹን እያጎለበተ እርስ በርስ እየተዋወቀና እየተከባበረ ቢኖር አገራችን ሰላም ትሆናለች። አቶ አብደላ ሀሰን ደግሞ ተሰብስቦ መነጋገርን የመሰለ ነገር የለ ይበቃል። ትልቁ ነገር መንግስት ነው። መንግስት እኮ እንደ እናት እንደ አባት ምናምን መሆን አለበት። እልክ አያስፈልግም። በአገራዊ ጉዳይም፣ በቤተሰብ ጉዳይም፣ በጉርብትና ጉዳይም ተነጋግሮ አንዱ ለአንዱ ተሳስቦ መኖር ይሄ ትልቅ ትልቅ ነው። ባህላችን ነው ይሄ የዛሬው የአረፋ በዓል የሶላት ስነ ስርዓት በሰላም መጠናቀቁን የጸጥታና ደህንነት የጋራ ግብረ ኃይል አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ። አዲስ አበባ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የእሁድ ምሽት ዝግጅታችንን ነው። ጦርነት ላይ ባለችው ሱዳን ልጆች ላይ የሚደርሰው ጥቃት ከሁሉም በቀዳሚነት የሚያስጨንቃቸው መሆኑን በተባበሩት መንግስታት ድርጅት በጦርነት የተጠመዱ ህጻናት ልዑክ ተናገሩ። ከሱዳን ቀጥሎ የኮንጎና የሄቲ ህጻናት ጉዳይ እንደሚያሳስባቸው ቨርጂኒያ ጋምባ አስታውቀዋል። በዓለም ዙሪያ ግጭቶች በሚካሄዱባቸው ስፍራዎች ልጆች ላይ የሚደርሱ ጥቃቶችን የሚመለከቱ ሪፖርቶች የማቅረብ ኃላፊነት ያላቸው የመንግስታቱ ድርጅት ባለስልጣኗ ይህንን ያሉት የዋና ጸሐፊው አመታዊ ሪፖርት ይፋ በተደረገበት ጋዜጣዊ ጉባኤ ላይ ነው። ልዩ ልኡኳ በህጻናት ላይ ጥቃት በመፈጸም የተፈረጁ ወገኖችን የሚዘረዝረውን ሪፖርት ጠቅሰው ወደ አጎራባች ባንግላዴሽ እየተዛመተ ባለው በሚያንማር የእርስ በርስ ጦርነት ውስጥ ህጻናት ያሉበት ሁኔታ ሌላው ስጋታቸው መሆኑን አውስተዋል። የሶማሊያና የአፍጋኒስታን ህጻናት ሁኔታ አስጊ ወደሚሆንበት ደረጃ እያመራ መሆኑንም አንስተዋል። የተመድ ሪፖርት ለመጀመሪያ ጊዜ የእስራኤል ኃይሎችን፣ ሐማስና የፍልስጤን እስላማዊ ጅሀድ ተዋጊዎችን በ2023 የህጻናት መብት ጣሾች መዝገብ ውስጥ አብሮ አስገብቷቸዋል። ሐማስ የተፈረጀው በደቡባዊ እስራኤል ባደረሰው ድንገተኛ ጥቃት ሲሆን የእስራኤል ኃይሎች ደግሞ የሐማስን ጥቃት ለመበቀል ጋዛ ውስጥ ከሚያካሂዱት መጠነ ሰፊ ወታደራዊ ጥቃት ጋር በተያያዘ የህፃናት መብት በሚጥሱ ዝርዝር ውስጥ ተፈርጀዋል። ርእሰ ሊቃነ ጳጳሳት አባ ፍራንሲስ በግጭት በመታመስ ላይ በምትገኘው በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ ሰሜን ኪቪ እየተፈጸመ ያለው ጥቃትና የዜጎች ሞት እንዲያበቃ ዛሬ እሁድ ተማጸኑ። አርብ ዕለት ቢያንስ ሰባት ሰዎች ከተገደሉ በኋላና ቅዳሜ ዕለት ሰዎች ተቃውሞ አደባባይ ከወጡ በኋላ በእስላማዊ አማጽያ እንደተፈጸሙ በተጠረጠሩ ጥቃቶች ሰዎች ተገድለዋል። ፍራንሲስ በሴንት ፒተር አደባባይ ለተሰበሰበው ሕዝብ ባሰሙት ንግግር በኮንጎ ዲሞክራሲያዊ ሪፐብሊክ ምስራቃዊ ክፍል የሚፈጸሙት የጥቃቶችና አልቂቶች አሰቃቂ ዜናዎች መውጣት መቀጠላቸውን ተናግረዋል። አባ ፍራንሲስ በዛሬው የእሁድ መልአከ ሰላም መልእክታቸው የአገሪቱ ባለስልጣናትና የዓለም አቀፉ ማህበረሰብ ብጥብጡን ለማስቆምና የዜጎችን ሕይወት ለመጠበቅ የተቻለውን ሁሉ እንዲያደርግ ጥሪ አቅርበዋል። አድማጮች፣ ለዜናው የተመደበው ሰዓት በዚህ አበቃ። ከቀሪ የመስታወት ዝግጅቶቻችን ጋር አብራችን ቆዩ በ19 በ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ሰኔ 9 2016 ዓ ም የመስታወት መሰናዷችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ማንዴት አለን እየሰራ ነው ያለ ነው። በአመት ኦልሞስት እስከ አንድ ቢሊዮን ዶላር እናስገባለን ኢትዮጵያ ውስጥ በዚህ በንግድ አኳያ ትሬድ ፋይናንስ ነው የሚባለው በባንኪንግ ሲስተሙ ላይ ባለፈው አምስት እስከ አስር አመት ውስጥ የተለያዩ ፕሮጀክቶችን ፋይናንስ አድርጎት የሰማችኋቸው አቶ አድማሱ ይልማ ታደሰ ይባላሉ። በአፍሪካ ልማት ባንክ ዓመታዊ ጉባኤ ላይ የአፍሪካ ምርጥ የባንክ ባለሙያ ተብለው የተሸለሙ ኢትዮጵያዊ ናቸው። ወደ ኋላ ላይ ይመለሳሉ። ዛሬ ደረጀ ደስታ እረፍት ነው። ሌላኛው የመስታወት ባልደረባዊ አስማማው የነው ነው አብሮኝ የሚያመሸው አስማማው እንግዲህ፣ የመጀመሪያውን የሙዚቃ ምርጫ እድል አንተ ልስጥ። በእርግጥ አድማጮች ጋር በዚህ መልሰን ስለተገናኘን ደስ ብሎኛል። የእኛውም የግብዣውንም በተመለከተ በደስታ አቀብላሉ። ስመኝሽ ሞቅ ባለ ሙዚቃ ዝግጅታችን እንድንጀምር የስዩም ቃለ ገብሬን የመነኗ የተሰኘ አዲስ ሙዚቃን ከሰሞኑ የተለቀቀ ነው። እሱም ብንሰማ ና በእሱ ብንጀምር በጣም ደስ ይላል። ሁላችንም በሙዚቃው ዘና ብለን ዳግም እንገናኛለን ከመስታወት ጋር። መልካም ቆይታ i not ገብሬን የመነኗ የተሰኘ ሞቅ ያለ ባህላዊ ሙዚቃ ነው። ሰምተን የተመለስ ነው፣ አስማማው። አሁን ወደ የመጀመሪያው የምሽቱ መሰናዷችን እንለፍ። የመጀመሪያው መሰናዷችን በኢትዮጵያ ቴክኖሎጂ ሚዲያና ጋዜጠኝነት ይጠሳል። በኢትዮጵያ ጋዜጠኝነትና ሚዲያዎች የስራ ሂደት ላይ የዲጂታል ቴክኖሎጂ ሽግግር ያስከተላቸው አዎንታዊና አሉታዊ ተጽዕኖዎች መኖራቸውን ጋዜጠኞችና የሚዲያ ስራ ኃላፊዎች ለአሜሪካ ድምፅ ተናግረዋል። በኢትዮጵያ ቴሌቪዥን የዜና ክፍል ምክትል ዋና አዘጋጅ ሰለሞን ጸጋዬ፣ ድሬቲዩ ሚዲያ ዋና አዘጋጅ ፍሬው አበበ እና የተወዳጅ ሚዲያና ኮሚኒኬሽን ስራ አስፈጻሚ እና ጋዜጠኛ እዝራ እጅጉ የዲጂታል ቴክኖሎጂ ያመጣቸውን እድሎችና ፈተናዎች በርካታ መሆናቸውን ይገልጻሉ። የፕሬስ ነፃነቱና ልምምዱ እንደተጠበቀ ሆኖ ከቴክኖሎጂ አንጻር የሚታየው የዲጂታል ሽግግር ምን ይመስላል? በቴክኖሎጂው ሚዲያ እና ጋዜጠኝነት ላይ የሚኖረው ተጽዕኖስ ምንድን ነው? በእነዚህ ዙሪያ እንግዲህ እንግዶቹን ያነጋገራቸው ደረጀ ደስታ ነው። ዘገባውን ተከታትለን እንመለሳለን። ቴክኖሎጂው ለሚዲያ የጠቀመውን ያህል ሀሳብን በነጻነት እንዳናቀርብ የሚጋፋ ነው ብዬ አስባለሁ የሚለው የተወዳጅ ሚዲያና ኮሚኒኬሽን ስራ አስፈጻሚና ጋዜጠኛ እዝራ እጅጉ ነው። በሚዲያና በተገልጋዩ መካከል አለመግባባት እንዲፈጠር ክፍተት የፈጠረበት አጋጣሚ መኖሩን ጭምር እንደሚከተለው ያስረዳል። አካውንት ሀክ የሚደረጉት ነገሮች እኔ ላይ ባያጋጠምም ወይም ደግሞ ፌክ ለምሳሌ አሁን የኔን አካውንት ተጠቅመው ሰዎች የተለያየ ነገር በእኔ ባያጋጠመኝን የቅርብ ሰዎች ይህን ሲያጋጥም አይቻለሁ። አንድ ይሄ ነው። ሁለት ደግሞ እኛ ፖስት የምናደርጋቸውን ታሪካዊ ነገሮች ሰዎች በተለያየ አይነት መንገድ ይረዱታል። የአንድን ሰው ታሪክ ፖስት እናደርግ፣ ከስር የሚጻፉት ኮሜንቶች ከሀሳቡ ጋር የማይገናኙ ናቸው እና አንዳንድ ጊዜ በያዝ የምንሆንበት ጊዜ አለ። ወይም ደግሞ ሀሳባችን የሚበረዝበት የምንጽፋቸው ነገሮች ሰው ጋር በሚደርሱበት ጊዜ በሚጻፉት አስተያየቶች ምክንያት ምን ነው ባልጻፍኩ የምንልበት ጊዜ አለ። ይሄ እንደ ፈተና ደግሞ እንደ ተግዳሮት የምንቆጥበት የምንቆጥርበት ሁኔታ አለ። በእኔ እምነት ብዙ ጊዜ ቲንክ ቢፎር ፖስት የሚል አንድ መርህ አለኝ። ምንድን ነው ፖስት ከማድረግ በፊት አስብ የሚል መርህ ማለት ነው። ግን አንዳንድ ሰዎች ደግሞ ሳያስቡ ደግሞ የሆነ ነገር ስሜታዊ ሆኖ ፖስት የሚያደርጉት ነገር በልሶ እኛ በምንሰራው የሶሻል ሚዲያ ንቅናቄ ላይ የራሱን የቻለ ተጽዕኖ ሲፈጥር ታየዋል። በዚህ ምክንያት ሶሻል ሚዲያ ላይ ነጻ መሆን አንችልም። እንደምናውቀው አንድ ሰው የግሉ አካውንት ካለው በዛ የግሉ አካውንት የሚያምንበትን ነገር መጻፍ ይችላል። ግን የምንጽፈው ነገር ላይ ሰው እንዴት እንደሚረዳው የሚለው ነገር በጣም እንድንሰጋ የሚያደርጉ ነገሮች እንዳሉ እኔ በግሌ ይገነዘባለሁ። በግሌ ይዤ የፈለጉትን ነገር መጻፍ አልችልም። የትም ቦታ ብሆን ኦልሬዲ ማይንዴ ሰው ደግሞ እንዲ ሲሚቲ ቢቢልስ ብሎ ነገር አለ። ይሄ ደግሞ በነጻነት ሀሳብ መግለጽ የሚለውን ነገር የሚጋፋ ነው ብዬ አስባለሁ። እዝራ ቴክኖሎጂው የጥቅሙን ያህል ሙያውን ተከትለውና አክብረው በሚሰሩ ጋዜጠኞች ላይ አሳድረዋል ስለሚለው አሉታዊ ተጽዕኖ ያስረዳል። ፍጥነቱ እንዳለ ሆኖ ገልብጦ ማስተላለፍና መለጠፉ ያመጣውን ችግር ያብራራል። በአንድ በኩል ማህበራዊ ድረገጾች ከዋናው ሚዲያ ከምንላቸው የተሻለ ተቀባይነት እንዳላቸው ሰው ሞባይሉ ላይ ያገኛቸዋል ግን በእነሱ በኩል ደግሞ ማንም ሰው የፈለገውን ነገር በፈለገበት ቦታ ሆኖ በፈለገበት ሰዓት ስለሚጽፍ ፕሮፌሽናሊ የሚሰሩ ሰዎችን ሞራል የሚገሉበት መንገድ አለ። ምሳሌ አንድ ሰው ዜና ለምሳሌ የሚሰራው አንድ የሶሻል ሚዲያ አንድ ኢቬንት ላይ አንድ ጋዜጠኛ ቢገኝ ተመሳሳይ ነገር የሚሰሩት። ሶሻል ሚዲያ አንድ ፌስቡክ ጋር አንድ ኢቨንት ላይ ሲገኝ አንዱ ከሠራው ተቀብሎ ነው የሚሰራው። ኮፒ ኮፒ ፔስት ነው የሚያደርገው። ቢያንስ በአንጻራዊነት ግን ፕሮፌሽናል ብለን የምንላቸው ሰዎች አንግል መምረጥ፣ ሊድ ምናምን የሚለውን ነገር በደንብ አስበው ነው የሚሰሩት። ይሄ ግን በምታይበት ጊዜ አንደኛ ያደርገውን ኮፒ ፔስት ፖስት ነው። ኮፒ ፔስት፣ ከዛ ፖስት። ይሄ ምን ያመጣል? ትክክለኛ ያልሆነ ኢንፎርሜሽን በአንድ ጊዜ ይጋረሳል ሰው ደግሞ ምን ደግነቱ የሶሻል ሚዲያ አብሬት ማድረግ የሚቻል ቢሆንም፣ ግን ሰው ደግሞ ስክሪንሾት ካደረገና አንዴ ሚሊየን ስር ከደረሰ ልትመልሰው አትችልም። ይሄ ትልቅ ጉዳት አምተዋል በሙያው ላይ። ሁለቱ ደግሞ ባለሙያዎቹ ራሳቸው የሶሻል ሚዲያ ሁሉም ተፈርጎ ሶሻል ሚዲያ ፌክ ኒውስ ነው ስለሚባል ሜንስትሪም ሚዲያ ላይ ያሉት ሰዎች ሶሻል ሚዲያን በደንብ አድጋ ጠንክረዋል ያዙ። ራሱን ይችላል ቱል ነው፣ መጠቀሚያም መሆን ይችላል፣ መጉጃ መሆን ይችላል። እና ከዚህ አንጻር የዚህን አይነት ተጽዕኖ አሳድሯል በፕሮፌሽናሊዝም ጆርናሊዝም ላይ ብዬ አስባለሁ። ከሀያ አመት በላይ በጋዜጠኝነት ያገለገለው እና አሁን ድሬቲው በሚባለው ሚዲያ ዋና አዘጋጅ ሆኖ እየሰራ መሆኑን የገለጸልን ፍሬው አበበ ቴክኖሎጂው በተለይ በህትመት ሚዲያ ውስጥ ትልቅ ለውጥ ማምጣቱን ይገልጻል። ከህትመት ወደ ዲጂታል የተካሄደውን ሽግግር ያብራራል። ጋዜጣ ሳስታ ውስጥ እንደሆነ መጀመሪያ ላይ በለጠፋ ነበረ። ለጠፋ ይባላል ነበረ ጋዜጣ ኤፍኤትሪ ወረቀት ይገዛና ፕሪንት የተደረጉት በመቀፍ እየተቆራረጡ እየተለጠፉ ነበረ ተገጣጥሞ ተገጣጥሞ በኋላ ጋዜጣ ቅርጽ እንዲይዝ ተደርጎ ነው ዳሜው ተሰርቶ ማለት ነው ነው ዳሜው ነው ተሰርቶ ምን ተብሎ እሱን አል አልፈናል ፎቶግራፍ በዳርክ ሩም አጥበን ምን ብለን እዛው ደረቃል ደረቀ ተብሎ ብዙ አይተናል እሱን ጊዜ እኔ እናንተ አይሆፓ አሳልፈናል ብዬ ጠፋ አደረጋለ ከዛ ምንድን ነው የሆነው ዲጂታል የሚባል ነገር መጣ ካሜራ በቀጥታ ዲጂታል ካሜራ ፎቶግራፍ ማንሳት ወዲያ ወደ ኮምፒውተር ማስተላለፍ ተጀመረ። በኮምፒውተር ደግሞ ራሱ ጋዜጣው በኤስሪ መጀመሪያ በኤፎር በኤፎር ይወጣና ማተሚያ ቤት ሄዶ ወደ ኤስሪ አድጎ ጋዜጣ ሆኖ የሚወጣበት ቴክኖሎጂ መጣ። አሁን አሁን ደግሞ ዘፍየት ብሎ በጣም በሚገርም ሁኔታ እኔ እንደውም ሪፖርተር ከለቀኩ ቆይቻለሁ። ሪፖርተር ጋር ባልደረባ ነበርኩኝ። ከአስር አመት በፊት ነው የለቀኩት። በዛን ጊዜ ሁሉ የሚገርም ከቢሮ ሆነ የሰራውን ነገር በሙሉ ኦንላይን ለማተሚያ ቤት እናስተላልፍ ነበረ። በሙሉ ማለት መሄድም ስትፈልግ ማለት ነው። ከዛ በቃ እዛው ተቀብለው ደግሞ ማተሚያ ቤት ያሉት ወደ ህትመት የሚመሩበት ሁኔታ ተፈጠረ ማለት ነው። ይሄ ራሱ የቴክኖሎጂው ግስጋሴ የሚያሳይ ነው። በጣም እኔ ሳስበው በጣም የሚገርመኝ ነው። ያው ስላለፍኩበት እድገቱን በጣም በጣም የሚያስደንቀኝ ኢትዮጵያውስ ማለት ነው። ሌሎችም አሁን በስልክም በቶ በኢንተርኔት አሁን የትኛውም የሀገሪቱ ጫፍ ብትሄድ ደስ የሚለ ኢንተርኔት ከሞላ ጎደል አለ። በተለይ ደግሞ ስልክ አለ። ስልክ የሌለበት ቦታ የለም። ስለዚህ የፈለግከውን ዜና፣ የምትሰራቸውን ነገሮች ወዲያው የማስተላለፍ ወዲያው ለቢሮ የማድረስ ለአድማጭ ተመልካች ለአንባቢ የማድረስ እድሉ ስላለ ለሚዲያው በጣም ትልቅ አጋጅ የሆነው ሁሉም ነገር ያለ አሉታዊ ነገር አይመጣም። ጥቅምና ጉዳት አብረው የሚሄዱ ነገሮች ናቸው የሚለው ፍሬው፣ ይህ በኢትዮጵያ ብቻ የመጣ ሳይሆን ዓለም አቀፍ ተግዳሮት ነው ይላል። እስከነ ችግሮቹ ለሙያው የመጣው ለውጥ ተነግሮ የሚያልቅ አይደለም ሲልም ይከራከራል።

እንደፈለጉ መረጃ እንዲያሰራጭ እድል ከመስጠቱ አኳያ ራሱ ደግሞ ክፍተቶች አሉት። ይሄ የታወቀ ነው እና በዚህ ረገድ ብዙ አንዳንድ አረጃዎች እንደሚኖሩ ይታወቃል። በኢትዮጵያም ብዙ ችግሮች ተከስተዋል። ሰዎች ሁሉ ለምሳሌ እንደዚህ ነው እንደዚህ ነው የሚሉ የተሳሳቱ መረጃዎች በመሰራጨታቸው ምክንያት ሰዎቹ የሞቱበት ሁኔታ ሁሉ በኢትዮጵያ ውስጥ አጋጥሟል ማለት ነው በኢትዮጵያ ቴሌቪዥን የዜና ክፍል ምክትል ዋና አዘጋጅ ሰለሞን ጸጋይ በጋዜጠኝነት ለአስራ ሁለት ዓመታት መስራቱን ይገልጻል። ለምሳሌ ድሮ ሶስት ነው ዓመታት አሁን ከአስር ዓመት በፊት እኛ እንጠቀምበት የነበረው ሲስተም አናሎግ በመሆኑ አንድን ዜና ከዜናነት ምታር ታሪክ የሚዘግብ እንድንመስል ያደርገን ነበረ። በጣም ይዘገያል ቴክኖሎጂው። የምንላላክበት መንገድ፣ የምንሰራበት መንገድ በጣም አናሎግ በመሆኑ ዜናውን ወደ ታሪክነት እንዲቀየር ያደረገ ነበርና እውነቱ ከተካሄደ ከሁለት ቀን ከሶስት ቀን በኋላ ነው የሚደርስበት፣ ቴክኖሎጂ አለመኖር ምክንያት አሁን የማህበራዊ ሚዲያ እና ሌሎች እዚህ ጋር ተያይዞ የመጡ ቴክኖሎጂዎች ሲመጡ ግን ስራውን አቅሎታል። ጋዜጠኛው በየትኛውም ቦታ ከየትኛውም አካባቢ ያያቸውን መረጃዎች በቀላሉ ወደ ሚዲያ አቅርቦ ለኦዲየንሱ መድረስ የሚያስችል ሁኔታ ፈጥሯል። በቀደመው ጊዜ የዜና አወጃ ሰዓቶች የተወሰኑ ብቻ መሆናቸውን ያስታወሰው ሰለሞን አሁን ያን መጠበቅ አያስፈልግም ይላል። የዜና አወጃ ሰዓቶቹም የነበሩት ዜና ባለመድረሱ ነው። ወይ ሰባት ሰዓት ነው ወይ ሁለት ሰዓት ነው ዜና የሚኖረው። አሁን ግን ቴክኖሎጂ ስለመጣ ኢሚዲየት መረጃውን በማህበራዊ ሚዲያ ተለቀው ትችላለ የግድ ሰባት ሰዓት ዜና ላይጠበቅብኝ ይችላል ማለት ነው። እና የጋዜጠኝነትን ስራ አቅልሏል ማለት ነው። ያያቸውን መረጃውን በቀላሉ ወደ ኦዲየንሱ ለማደረስ፣ ለምሳሌ ጋዜጠኛው ከቤቱ ወደ መስሪያ ቤት ሲሄድ የሚያያቸውን ነገሮች በቀላሉ ፖስት አድርጎ መረጃውን ሊሰጥ ይችላል ማለት ነው። እና የጋዜጠኝነትን ስራ በማቅለል ረገድ በጣም ብዙ ጠቀሜታዎች አሉት። የዚያኑ ያክልም ቴክኖሎጂው የራሱን ፈተናዎች ይዞ መጥቷል ይላል ሶሎሞን። ከፈተናዎቹ መካከል አንዳንዶቹን ችግሮች ይጠቅሳቸዋል። ወደ ችግሮቹ ስንመጣ የመጀመሪያው ነገር የመረጃ መብዛት፣ መረጃው በጣም ብዙ ነው። ኦዲንሱ የትኛውን መምረጥ እንደሚችል ይቸገራል። ከዛ ጋር ተያይዞ ደግሞ ለምሳሌ የተሳሳቱ መረጃዎች ይመጣሉ። ፌክ ኒውስ በጣም የበዛ ነው። አሁን የቴክኖሎጂ አንደኛው ችግሩ የፌክ ኒውስ መብዛት ነው እና ሁለተኛው አሁን በጣም እያየን ዲክሴክ ነገር እውነታውንና ሐሰተኛ መረጃውን ለመለየት ሲያስቸግር ድረስ በጣም አስቸጋሪ አድርጎታል። የደደብ ዲክሴክ የአንድን መሪ ንግግር በትክክል አስመስሎ መናገር፣ ያ ደግሞ የሚያመጣውን ጣጣ የምናውቀው ነው የሚሆነው። እና እነዚህ እነዚህ የሐሰት መረጃዎች መብዛት፣ የመረጃ ምንጮቹ አለመታወቅ ተጠያቂነት አለመኖርም ያመጣል። ቴክኖሎጂዎቹ ማንም እንደሚያሰራጨው ያን መረጃ የት እንዳገኘው ለማወቅም የሚያሰራጨውን አካልም ለመቆጣጠርም የሚያስቸግር ሁኔታ ነው ያለው ማለት ነው። የኢትዮጵያ ቴሌቪዥንን ጨምሮ ብዙዎቹ የኢትዮጵያ መገናኛ ብዙኃን ቢያንስ በአቀራረብ ይዘታቸው ድሮ ከሚታወቁበት የተለየ መልክ ለመያዛቸው ቴክኖሎጂው የተጫወተው ሚና መኖሩን ያሳያል። የቴሌቪዥን ጣቢያ የዜና ክፍል ምክትል አዘጋጅ ሰለሞን ይህን ያስረዳል። አሁን ቴክኖሎጂ ያገዘን ነገር ለምሳሌ፣ ከወሰኑ ዓመታት በፊት ግሮችን ለምሳሌ በኢኮኖሚ ጉዳይ ላይ አሜሪካን ሀገር አንድ የኢኮኖሚ ባለሙያ የምታናይበት ባለሙያ ማስገባት ብንፈልግ ቴክኖሎጂው ስለሌለ እንግዳ ማስገባት አንችልም። አሁን ግን የትም ቦታ ጃፓን የሚሆን አሜሪካን በቴክኖሎጂውን ተጠቅመን ለምሳሌ በዋትሳፕ ሊሆን ይችላል፣ ሌሎች አማራጮች አሉ፣ ዙም ሊሆን ይችላል። ሌሎች አማራጮችን ተጠቅመን የትኛውም ቦታ ላይ ያሉት ባለሙያዎችን ማስገባት እንችላለን በቀላሉ ማለት ነው። ስለዚህ ድሮ አንድ እንግዳ ወደ ስቱዲዮ እንዲመጣ እንጋብዘው ነበር። አሁን ግን እኛ ራሳችን ወደ እሱ ሄዳለን። በቀጥታ ቴክኖሎጂውን ተጠቅመን ባለሙያ ትንታኔ እናገኛለን። የምንፈልጋቸውን እንግዶች የምንተርቡ የሚደረጉ ሰዎችን በቀላሉ እንድናገኛቸው አስችሎናል ማለት ነው። ሌላም ከቴሌቪዥን ጋር ተያይዞ የተለያየ ቦታ ዋሽንግተን ዲሲ ከካይሮ ከ ኬፕታውን ብለን ሰዎቹን ያሉበት ቦታ ሆኖ መረጃ እንዲሰጡና ስክሪኑን ቢዘ እንዲሆን በጣም አግዞናል ማለት ነው። ምን ያህልስ ፈታኝ አድርጎታል? በየጊዜው ቶሎ ቶሎ የሚለዋወጠ ወይም ደግሞ ምን ያህል ቀላል አድርጎታል? ኤአይ ከመጣ በኋላ እንግዲህ ከጋዜጠኛው በቀላሉ የፈለገውን መረጃ እንዲያገኝ ትልቅ እድል ሰጥቷል። በቀላሉ የፈለግከውን አይነት መረጃ ማግኘት ትችላለህ። እንደ ድሮ የተወሰኑ ውስን የሆኑ ምንጮች ብቻ ሳይሆን የሚኖረ ብዙ አማራጮች እንዲኖር ከትርጉም ስራዎች ጋር ተገናኝቶ ለምሳሌ ውጭ ለመተርጎም የሚፈልጉ ካሉ ከዛ ጋር ተያያዥነት ያላቸውን ጉዳዮችም አቅልሏቸዋል። ቴክኖሎጂው የምንጠቀማቸው ቴክኖሎጂዎች አዳዲስ የተለያዩ ቴክኖሎጂዎች አሉ የምንጠቀማቸው ለዜና ማሰራጫነትና መረጃዎችን ለማግኘት የምንጠቀምባቸው መረጃዎች። ነገር ግን የእነሱ በላይ በላይ እየበዛ መምጣት እንትን ውስጥ የግራ መጋባት ውስጥ የሚያስገባ ነው። አንዱ ቴክኖሎጂ በአንዱ ላይ እየፈጠነ ከመጣ ቁጥር ትንሽ የአንደኛውን ይዘን በአግባቡ ሳንጠቀምበት አንደኛው መምጣቱ ግራ መጋባት ውስጥ እና የተወሰነ እንትን ውስጥ ያስገባል። ኮንፊውዥን ውስጥ ያስገባል። ከዛ ውጭ ግን ስራዎችን በማቅለል ስራዎችን ከዝግጅት ጀምሮ እስከ አየር ላይ እስከማዋል እስከ ስርጭት ድረስ ስራውን በማቀላጠፍ የማይተካ ሚና ና ያላቸው እንደ አውሮፓ አቆጣጠር በሁለት ሺዎቹ መጀመሪያ ላይ በኢትዮጵያ ከአንድ ከመቶ በታች እንደነበር የተነገረለት የኢንተርኔት ተጠቃሚዎች ቁጥር ባለፈው አመት ማለትም እንደ باقط على ربو الانتشار الصوت وده هاي ولتنا كما تو كف مالتون የሞባይል ስልኮች ተደራሽነት 45 ከመቶ መድረሱንና እንዲሁም የማህበራዊ ሚዲያ ተጠቃሚዎች ቁጥር 91 ሚሊየን መድረሱን ከዓለም ባንክና ዳታ ሪፖርታል ከመሳሰሉት ዓለም አቀፍ ተቋማት የተገኙት መረጃዎች ያመለክታሉ። የግሎባል ሚዲያ ኢንዴክስ ባወጣው የፕሬስ ነፃነት ደረጃ ኢትዮጵያ ባለፈው የ2023 ዓመት 114ኛ ደረጃ የተሰጣት መሆኑም ተገልጸዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። አድማጮች በኢትዮጵያ የጋዜጠኝነትና ሚዲያዎች ስራ ሂደት ላይ ዲጂታል ቴክኖሎጂ እያሳደረ ያለውን ተጽዕኖ የተመለከተውን ዘገባ ነው ተከታትለን የተመለስ ነው። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው ወደ እናንተ እያደረስን ያለ ነው። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ መከታተል ትችላላችሁ። ቪዮ አማሪክ የፌስቡክ እንዲሁም ሃሽታግ ቪዮ አማሪክ የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን አስተያየታችሁን ማጋሩን። ተከታዩ መሰናዳችን ደግሞ በወጣቶች ዘንድ እየጨመረ የመጣውን ራስን የማጥፋት ችግርን ይመለከታል። ዩናይትድ ስቴትስ ውስጥ በየ11 ደቂቃው አንድ ሰው ራሱን እንደሚያጠፋ የአሜሪካ በሽታ መከላከያ እና መቆጣጠሪያ መስሪያ ቤት መረጃ ያሳያል። ባለፈው ዓመት ብቻ ወደ 50 ሺህ የሚጠጉ አሜሪካውያን እራሳቸውን አጥፍተዋል። በተለይ እድሜያቸው ከ10 እስከ 24 ዓመት ባሉ ወጣቶች ዘንድ ደግሞ 62 በመቶ የጨመረ ሲሆን በዛ ዕድሜ ክልል ለሚገኙ ወጣቶች ዋና የሞት መንስኤ መሆኑም ተመልክቷል። ይህ ቁጥር ትውልደ ኢትዮጵያዊ ወይም ኢትዮጵያዊ አሜሪካውያን ወጣቶችንም ያጠቃልላል። ቁጥሩ በጥናት ባይረጋገጥም ራሳቸው የሚያጠፉ ኢትዮጵያውያን አሜሪካውያን ወጣቶች ቁጥርም እየጨመረ መሄዱን ባለሙያዎች ይናገራሉ። እናም ለዚህ ምክንያቱ ምንድን ነው? ችግሩ እንዴት መፍታት ይቻላል? በሚለው ላይ ለመዋየት ሁለት እንግዶችን እዚህ አሜሪካ ድምፅ ስቱዲዮ ጋብዘሽ አወያይተሽ አልስመኝሽ። ትክክል ነህ አስማማው። የመጀመሪያዋ እንግዳ ዶክተር ሊሊ ሙልጌታ ትባላለች። በሙያዋ ፔዲያትሪክ ፋርማኮሎጂስት ስትሆን በአሜሪካ የመድኃኒት ቁጥጥር አስተዳደር መስሪያ ቤት ውስጥ ወይም ኤፍዲኤ በሚባለው ውስጥ ታገለግላለች። የሁለት ልጆችም እናት ናት። ሁለተኛው እንግዳ ደግሞ ወጣት ማቴዎስ መስፍን ይባላል። የማህበረሰብ ጥናት ባለሙያና አፍሪካን ዲያስፖራ ኮሌጅ አክሰስ ፕሮግራም የተሰኘ የአፍሪካ ዲያስፖራ ማህበረሰብ ኮሌጅ ተደራሽነት ዙሪያ የሚሰራ ተቋምም መስራች ነው። ስለዚህ ወጣቶች የአእምሮ ጤና፣ ራስን የማጥፋት ችግር ዙሪያ ከእነዚህ እንግዶች ጋር ያደረግሽውን ቆይታ ተከታትለን እንመለስ። ዶክተር ሊሊ ካንቺ ልጀምርና እራሳቸውን የሚያጠፉ ወጣቶች ቁጥር በዚህ አይነት በአስደንጋጭ ሁኔታ እየጨመረ የሄደው በምን ምክንያት ነው? አንድ ፓንደሚኩ ብዙ ይሄን ነገር አባብሶታል። ሰው ከሰው ጋር ብዙ አይገናኝም፣ ልጆች ቤት ውስጥ ናቸው፣ ብዙ ብዙ ኤሌክትሮኒክስ ይጠቀማሉ። ሁለተኛ ብዙ ስትሬስ አለ፣ በኮሚኒቲያችንም በትምህርት ውስጥም ልጆች በጣም ብዙ ስትሬስ አላቸው። ብዙ አቺቭ እንዲያደርጉ ቤተሰብም ትምህርት ቤትም ፑሽ ያደርጋቸዋል። ሁለተኛ በቂ ጊዜ የላቸውም ውጭ ለመጫወት። ድሮኛ እንዳደግንበት ውጭ ተጫውቶ የሚያድጉ ልጆች አይደሉም። ብዙውን ጊዜ ትምህርት ቤት ውስጥ ቢልዲንግ ውስጥ ከዛ መጥተው ደግሞ ቤት ውስጥ ነው። ለሰው ልጅ ጥሩ ሜንታል ሄልት እንዲኖረው ፀሐይ፣ ውጭ ኤክስፖዥር ያስፈልጓል። እሱ እሱ ኦቨርታይም በጣም ቀንሶ ቀንሶ አሁን በጣም ትንሽ ጊዜ ነው ልጆች ውጭ የሚያሳልፉት። ሌላው የምግባችን የኢንቫይሮመንቱ የመቀየሩ በሙሉ መንታል ሄልት ላይ ብዙ ኢምፓክት አለው። ሌላው ደግሞ እነዚህ ልጆች በእኛ ኮሚኒቲ የሚወለዱት ከኢትዮጵያ ከመጣን ኢሚግራንት ነው እና የእኛ አስተዳደግ አስተሳሰብ እኛ ባደግንበት ነው እንጂ ነሰሪ ለዚህ ኢንቫይሮመንት ጥሩ ነገር ላይሆን ይችላል። ጥሩም የሚያመጣው አለ፣ አጀስት መደረግ ያለበት ነገር አለ። ሌላው ደግሞ እንግዲህ እንዳልኩት ይሄ ነገር በጣም የጨመረው ጥቁር ልጆች ላይ ነው። የእኛ ልጆቹ ፈለግንም አልፈለግም ለዚህ ሀገር ጥቁር ልጆች ናቸው። ዘረኝነት፣ ትምህርት ቤት ውስጥ ልጆቹ ሜንታል ሄልት ኢሹ እንዳላቸው አደንቲፋይ ሲደረጉ ትክክለኛውን ኬር ያገኛሉ ወይ? በሄልት ኬር ውስጥ የሚያለው ዘረኝነት ኮንሲደር መደረግ አለበት ብዙ ፋክተር አለው ተያያዥ ጉዳዮች አሉ እንግዲህ ዶክተር ሊሊ ያነሳቻቸው ከጭንቀት ከአመጋገብ ካስተዳደግ ከዘረኝነት ጋር የተያዙ ችግሮች አሉ ማቴዎስ አንተ በቀጥታ ከወጣቶች ጋር ነው የምትሰራው በተለይ ደግሞ እዚህ ሀገር ከሚኖሩ ትውልደ ኢትዮጵያዊ ወይም ደግሞ እዚህ ተወልደው ካደጉ ኢትዮጵያዊ አሜሪካን ጋር በቅርበት ትሰራለህና ወጣቶችን ለአእምሮ ጤና ችግር ወይም ለአእምሮ ለአእምሮ ህመም የሚዳርጓቸው ችግሮች ምንድን ናቸው? ብዙ ምክንያቶች አሉ። ያው ጥብቅ የሆነ አስተዳደግ ነው ያላቸው ልጆቹ። ኤክስፔክቴሽኑ በትምህርት አንጻር ያው አንድ ሰው አገሩን ትቶ የሚያውቀውን ዘመድ አዝማድ ትቶ እዚህ ሀገር ሲመጣ ለልጆቹ ያላቸው ኤክስፔክቴሽን በጣም ሀይ ነው። ልጆቹ ደግሞ ሁለት መስፈርት ውስጥ ነው የሚኖሩ። የቤት መስፈርት አለ። በትምህርት በጣም ጎበዝ ናቸው ቲፒካሊ፣ ሁሌ አይደለም ግን፣ መጆዲ ተማሪዎች ከኢትዮጵያ ወላጆች የምናያቸው እንግዲህ በጣም ጎበዝ ናቸው ትምህርታቸው ላይ ሚንስ፣ በቤታቸው መስፈርት ተቀባይነት አላቸው ማለት ነው። ውጭ ደግሞ ሌላ አለም ነው። ስለዚህ ትምህርት ቤት አሁን ለምሳሌ ቤት መቼም ሊወሩ የማይችሉ ታፒኮች አሉ። ትምህርት ቤት ሊያወሩ የሚችሉት እነዚህ ልጆች በጾታ በቲ በቃ ጥቃቅን ነገሮች ወይም ስሊፕኦቨር አይደለ ወይም ቢች ዊክ ወይም አንድ ቦታ ሄዶ በቃ መዝናናት። ይሄ ሁሉ በእኛ ባህል ብዙ ጊዜ ኢትዮጵያ ካደገ ሰው ጋር ተቀባይነት ላይኖረው ይችላል። ይሄን በእነዚህ ሁለት መስፈርት ውስጥ አክሴፕትብል ለመሆን ይሞክራሉ ልጆቹ፣ እና አንዳንዴ ችግር ሲፈጠር ቤተሰቦቻቸው የሚቀበሉት አይነት ችግር ካልሆነ ለምሳሌ ይሄ ድብርት ወይም ጭንቀት የሚባለው ነገር አፍኖት ይቆያሉ ማለት ነው። አፍኖት ይቆያሉ እስከሆነ ጊዜ በኋላ፣ አንዴ ደግሞ ያንን መስመር ካለፉ መመለስ በጣም ይከብዳል። ስለዚህ በወላጆችና በልጆች መካከል ያለው ሰፊ ልዩነት የአስተዳደግ የጀነሬሽን ሊሆን ይችላል። ሰፊ ልዩነት ለዚህ አስተዋጽኦ ያደርጋል። ቅድም ዶክተር ሊሊ ጠቀስ አድርገሽዋል፣ ቴክኖሎጂ ብለሽ እና ማህበራዊ ሚዲያ። አንዳንድ ጥናቶችን ስመለከት ማህበራዊ ሚዲያ ለልጆችና ለአዳጊዎች አእምሮ ጤና ትልቅ ጉዳት እያደረሰ መሆኑን ነው የሚያመለክቱትና የልጆችና የወጣቶች የማህበራዊ ሚዲያ አጠቃቀም ከአይምሮ ጤና ጋር እንዴት ነው የሚገናኘው? እንዴት ነው ተጽዕኖ የሚያሳድርባቸው? ማህበራዊ ሚዲያ የሰውን ግንኙነት ሪፕሌስ እያደረገ ነው። ከሰው ጋር ከመነጋገር አብሮም ሆነው በሶሻል ሚዲያ ነው የሚነጋገር አብሮ ቁጭ ብለው ከመነጋገር። በሶሻል ሚዲያ ሶሻል ሚዲያ ብዙ ኮሚዩኒኬሽን ስኪላቸውን እየቀነሰባቸው ነው። ትንሽ ችግር አለመግባባት ሲኖር ኢዚሊ ሪዞልቭ የማድረግ ችሎታቸው የደከመ ነው። ቡሊንግ ሲኖር አንዳንድ ልጆች ሌሎች ልጆችን ወደ ታች የሚያረግ ኮመንት ምናምን ሶሻል ሚዲያ ላይ ሊደረግ ይችላል። ያንን ሪዞልቭ የማድረግ ችሎታቸው የደከመ ነው። ምክንያቱም ከሰው ጋር ግንኙነት ያላቸውታም በጣም ሪዲስድ ስለሆነ ይነግራቸዋል ከማህበረሰብ ከምነ ማህበሩ ስለሚነጥራቸው ችግርን ሀንድል የማድረግ ሲትዌሽን ይሄ ጀኔሬሽን ችሎታቸውን እንደበፊት አደለም። ችግር እንዳይኖራቸው ነው የምናሳድጋቸው እኛ ስህተት እንዳያደረጉ ፕሬሽር እንዳይኖራቸው ፕሪቨንት እናደረጋቸው እና አንድ ፕሬሽር ሲኖራቸው ክራምብል ያደርጋሉ። በጣም ከባድ ይሆንባቸዋል። እሱን ሚኒማይዝ ማድረግ በተለይ ትናንሽ ልጆች ብሬናቸው ገና ዲቨሎፕ የሚያደርግ እስከ 11 እስከ 12 ዓመት ድረስ ከዛም በኋላ ነው ብሬን ዲቨሎፕ የሚያደርገው እስከዛ ያለውን ጊዜ በሚቻል መንገድ ኤሌክትሮኒክስ እና ሶሻል ሚዲያ ምንም አይስ መደረግ አላባቸው። ኖርማል ዲቨሎፕመንት እንዲኖር የብሬናቸው ከችግር አንጻር ነው ሰው የህይወትን ትምህርት ተምሮ የሚወጣው። ሰው ይቅር ማለትን የሚለምደው ይቅር ማለት የሚችለው ከተጎዳ በኋላ ነው እንጂ መቼ ያልተጎዳ ሰው ይቅር ባይነት ምን ማለት እንደሆነ ሊረዳ አይችልም። እና ችግር የሚባለው ነገር ከክላስሩሙ አንጻር፣ ከሶሻል ላይፉ አንጻር ክምል የተወገደ ነገር ነው። ትንሽ የሚያሰናክል ነገር ሲያጋጥማቸው ልጆቹ ሃንድል የማድረግ አቅማቸው በጣም በጣም ትንሽ ነው። በዛ ላይ የሚያልፍ አይመስላቸውም አንዳንድ ችግር፣ በቃ ይሄ ነገር አዎ፣ ይሄ ነገር ካለቀ በቃ ህይወት የጠቅላላ ተበላሸ ብሎ ይደመድማሉ። አንድ መልስ ያለው ነገር አይደለም ግን፣ ሶሻል ሚዲያ በጣም ትልቅ እንግዲህ የሆነ ምክንያት ሊሆን የሚችለው ሶሻል ሚዲያ ነው። በዛ ውስጥ ደግሞ ብዙ ሌየሮች አሉ እንግዲህ እየተነጋገርንበት ያለ ነው ራስን እስከ ማጥፋት ድረስ የሚያደርስ የወጣቶች የአይምሮ ጤና ችግር ነው። ጭንቀት፣ ድባቴ የመሳሰሉ የተለያዩ ችግሮችን ያካተተ ማለት ነው። ይሄ ደግሞ በዩናይትድ ስቴትስ ባሉ ልጆች ላይ ብቻ ሳይሆን ኢትዮጵያ ውስጥም ተወልደው ኢትዮጵያ ውስጥ እያደጉ ባሉ ልጆች ዘንድም ትልቅ ስጋትና ትልቅ ችግር እየሆነ ያለ ጉዳይ ነው እንግዲህ ማቴዎስ አንተ ደግሞ ከወላጆች ጋርም በቅርበት ትሰራለህ፣ ወላጆችንም ታነጋግራለህ። እና ወላጆችስ ልጆቻቸው ምን ያክል ያውቋቸዋል? ምን ያክልስ ይረዷቸዋል? ያሉበትን ሁኔታ አያውቋቸውም። ብዙ ጊዜ ለምን መሰለሽ፣ በሁለቱም መስፈርት አክሰፕተብል መሆን ይፈልጋሉ። ልጆቹ በቤትም አንጻር አክሰፕተብል መሆን ይፈልጋሉ፣ ውጭም። ቤተሰቦቻቸው የማይቀበሉትን ነገር ለቤተሰቦቻቸው አያቀርቡም ማለት ነው። ስለዚህ አፍኖት ቁጭ ይላሉ። እሱ ትልቅ ችግር ነው። ቢከዝ ከጊዜ ወደ ጊዜ እየባሰ እየባሰ እየባሰ ዲስተንሱ እየሰፋ እየሰፋ ይመጣል። ብዙ ጊዜ ደግሞ ልጆች ጎበዝ ናቸው። አንዳንድ በጣም ጎበዝ ልጆች አሉ። ሲዋሹ ማለት በጣም ደህና እንደሆኑ ራሳቸውን ማቅረብ ይችላሉ። ለእናትና ለአባት ልጁ እስከሳቀ ልጁ ደስ እስካለው ድረስ ሌላ የሆነ ውስጥ ችግር ያለ ላይመስላቸው ይችላሉ። ሁለተኛ ደግሞ የቤተሰብ ችግር የራሱ ቤት ውስጥ ያለ ችግር አለ ወይ እናትና አባት አለመስማማት፣ ለምሳሌ ይህን ነገር ብዙ ጊዜ አየሁት ነው። እናትና አባት አለመስማማት ማንም ትዳር ውስጥ ያለ ይመስለኛል። ግን ስምምነት ከሌለ እንኳን ከልጅ ፊት መሰዳደብ ወይ መጫጫህ፣ አይመስልሽም? ልጅ የሚሰማ ግን ይሰማሉ። የሆነች አንድ ተማሪ ቁጭ ብላ የሆነ ነገር እያወራሁ፣ ያው ልጆቹ ጋር ትንሽ ይቀላለዳለሁ እና አለቀሰች። ዝም ብላ አረብድ ብሎ አለቀሰች። እና ምንድን ነው ችግሩ? ምን ያልኩት ነገር አለ ወይ? ቀለድኩት ቀልድ። ከዛ ምን አለችኝ? She doesn't remember the last time her parents spoke in the same house. And the apartment was to <laughs> But she did am what to do with breakdown. Now she's in situation, in context, but am didn't know to do. She didn't to to ልጅ ጋር ያለው ግንኙነትና እርስ በርስ ያለው ግንኙነት ኮምፕሊትሊ ሴፕሬትድ መሆን አለበት እና በደንብ ዲፋይንድ መሆን አለበት። አለመስማማት ሲኖር ልጅ ፊት መጮህ፣ ልጅ ፊት መነጋገር፣ ልጆቹም ሳይድ ይይዛሉ። ሌሎችም ነገሮች አሉ፣ ግን አይ ቲንክ ሜጀር ሁለቶቹ እንደሱ ይመስሉኛል። እዚህ ጋር የብዙ ወላጆች ጥያቄ የሚሆን የሚመስለኝ ታዲያ እንዴት ነው የልጅና የአእምሮ ጤና ልከታተል የምችለው፣ ችግር ሲኖር እንዴት ነው ላውቀው የምችለው የሚለው ይመስለኛል። እና ዶክተር ሪሊ ወደ አንቺ ልምጣ ወላጆች ልጆቻቸው ጭንቀት ወይም ድባቴ ውስጥ መሆናቸውን ሊያውቁ ወይም ደግሞ ላይምሮ ጭንቀት መጋለጣቸውን ሊያውቁ የሚችሉባቸው መንገዶች ምንድናቸው? ሊያስተውሏቸው የሚገቧቸው ምልክቶች አሉ። ለውጥ ሲያዩ ሰው በፊት ተጫዋች የነበረ ልጅ ዝም ማለት ሲጀምር፣ ከመኝታ ቤት መውጣት ሳይፈልጉ፣ ከጓደኛ ጋር መገናኘት ሲያቆሙ፣ ከኖርማል ፓተርናቸው ሲወጡ ያኔ ለምን ብሎ መጠየቅ አለ። ምናልባት ዲፕሬሽን ወይም ስለ እንትን ችግር ላይኖር ይችላል፣ ግን ኤኒ ታይም ልጅ ከለመደው ፓተርን ሲወጣ ለምን ብሎ መመልከት መጠየቅ። ሌላው ደግሞ አንዳንዴ እነሱ ራሳቸው እኔ እንደዚህ እኮ ደስ አይለኝም እንደዚህ አይነት እንትን አለኝ ብሎ ሊናገሩ ይችላሉ። ሶ ያላባቸውን ጭንቀት ስለ ጓደኛ ስለምን ሲያወሩ እኛ ማስተዋል ማስተዋል አለብን ግን ደግሞ ሌላውም እዛም ሳይደርስ በፊት እንዳልኩት የምግባችን፣ የኢንቫይርመንታችን፣ የኤሌክትሮኒክሱን በሙሉ አገናኝተን መሆን አለበት። እዛ ደረጃ ሲደርስ ኦሬዲ ብዙ ዳመጅ ደርሷል ማለት ነው። ከስትረስ ሆነ፣ ከዳየት ሆነ፣ ከኢንቫይርመንት ሆነ ከዛ በፊት ለመያዝ ዋና ጥረት በተለይ ትናንሽ ልጆች ያላቸው ሰዎች ን ትልቁ ቼንጅ ያየሁት፣ ምክንያቱም ይህ በአበሻ ኮሚኒቲ ን ስፐሲፊክ የሆነ አይደለም፣ ጥቁሮችም ነጮችም እዚህም ኢትዮጵያም ዩሮፕም የምናየው ትሬንድ ነው። ስለዚህ ትልቁ ቼንጅ ዳይታችን እና ኢንቫይርመንታችን ነው። እነሱንም ሰውንም አከታቶ ነው ብሮደር ቪው ያስፈልጋል፣ ባይኒግ ሰፋ አድርጎ ማየት። ወላጆች ልጆቻቸው ላይ አሁን ያላቸዋቸውን ምልክቶች በሚያዩበት ጊዜ መውሰድ ያለባቸው እርምጃ ምንድን ነው? ራስን ማጥፋት ደረጃ ከመድረሱ በፊት እንደዚህ አይነት ፓተርን ካዩ መጀመሪያ ያው እርስ ማነጋገር ነው። ለውጥ ውስጥ ትልቅ የሆነ ከመሰላቸው የመጀመሪያ እንትን ፒዲያትሬሽን ናቸው የልጅ ዶክተሮች ዶክተር ጋር ወስደው መነጋገር ነው። ከዛ በኋላ እንደ ክብደቱ ወደ ቴራፒ ሊሄድ ይችላል። አንዳንዴ መድኃኒት ሊያስፈልግ ይችላል። በተለይ ራስን ማጥፋት ደረጃ ከደረሰ ብዙ ጊዜ መድኃኒት ላይ መሆን ሊኖርባቸው ይችላል፣ ግን መድኃኒት ብቻውን አይሰራም መድኃኒት ከቴራፒ ጋር ከዛ ኤንቫይሮንመንቱንም ደግሞ ያለውን መቀየር አለበት። ስለ መድኃኒት ለእንደዚህ አይነት ችግር በእኛ ኮሚኒቲ በማይኖሪቲ ኮሚኒቲ እንዳለ ብዙ እንትን አለ፣ የማግለል አዎ፣ ያብሳል፣ አይሰራም፣ አያስፈልግም። እና የሚሰራላቸው ልጆች ይኖራሉ፣ የማይሰራላቸውም ልጆች ይኖራሉ። ግን እስካልተሞከረ የትኛው ሊሰራለት ለማይሰራለት የትኛው እንደሆነ ሊታወቅ አይችልም። ማቴዎስ አይ ቲንክ ለወላጆች ቢ ፕሬዘንት ነው ከልጆቻችሁ ጋር ግዜ ያሳልፉ። ልጆቻችሁ እውነት አይመስልም እንጂ ልጅ ነው ይረሳል ይባላል እንጂ ልጅ ያል የሚያየውን ነገር ደግሞ ይውጣል። ያ ደግሞ ፍሬ ይፈራል፣ ቆየ ቆየ ሲመጣ ማለት ነው እና ከልጆች ጋር ያላችሁን ግንኙነት በኮሚኒኬሽንም አንጻር በፕሬዘንስም አንጻር ማስፋት ይገባል። አይ ቲንክ ልጆቹ የሚያምኑት የሚተማመኑበት ወላጅ እስካላቸው ድረስ የሚደብቁበትም እንትን ይጠባል ማለት ነው። ሁሉንም ነገር ኮሚኒኬት ማድረግ ይጀምራሉ። አስጊ ደረጃ ከመድረሱ በፊት አድረስ መደረግ ይቻላል ማለት ነው። ዛሬ እንግዲህ በወጣቶች አይምሮ ጤና ችግር እና ራስ እስከማጥፋት የሚያደርሱ ጉዳዮች ላይ የተነጋገር ነው። ችግሩ ከብን ይመነጫል፣ ምን ማድረግ ይቻላል የሚሉ ሀሳቦችን አንስተናል። ዶክተር ሊሊ ሙሉጌታ የፔዲያትሪክ ፋርማኮሎጂስት ባለሙያ እንዲሁም ደግሞ በአሜሪካ የፌዴራል መድኃኒት ቁጥጥር አስተዳደር ባለሙያ እንዲሁም ማቴዎስ መስፍን የማህበረሰብ ጥናት ባለሙያ እንዲሁም ደግሞ የአፍሪካ ዲያስፖራ ኮሌጅ አክሰስ ፕሮግራም መስራችና ዋና ስራ አስኪያጅ በዩናይትድ ስቴትስ ለሚኖሩ ኢትዮጵያዊ አሜሪካዊ ወጣቶች የማማከርና የመሳሰሉትን አገልግሎቶች የሚሰጥ ተቋም ነው። ሁለታችሁም በአሜሪካ ስቱዲዮ ተገኝታችሁ ይህን ቃለመጠይቅ ስላደረጋችሁ በጣም ነው ማመሰግነው እኛም ቶች የአእምሮ ጤናና ራሴ ማጥፋት ችግር ዙሪያ የተደረገ ውይይት ነው። አድማጮቻችን ተከታትላቸው የተመለስ ነው። ወደ ሌሎች መሰናዷችን ከማለፋችን በፊት ግን ስመኝሽ፣ ትንሽ በሙዚቃዎች ረፍት ማድረግ ያለብን አይመስልሽም? ልክ ብለሃል አስማማው። ስለዚህ የመሳይ ተፈራን ሌላ አዲስ የወጣ ሙዚቃን ጋብዛቸው፣ የልቤን ይሰኛል። መስታወት ከሙዚቃው በኋላ ይመለሳል። የተፈራ የልቤ ዜማ ዘና እንዳላችሁ እናምናለን። አሁን ደግሞ ወደ ቀጣዩ ዘገባ እንለፍ ይቻላል። ተከታዩ ዝግጅት ደግሞ ምርጥ የአፍሪካ ባንክ ባለሙያ ተብለው የተሸለሙ አንድ ኢትዮጵያዊ ያስተዋውቀናል። ኢትዮጵያዊው አቶ አድማሱ ልማ ታደሰ ናቸው። የአፍሪካ ምርጥ የባንክ ባለሙያ ተብሎ በአፍሪካ ልማት ባንክ ዓመታዊ ጉባኤ ላይ የተሸለሙት መቀመጫውን ሞሪሺየስ እና ብሩንዲ ያደረገው የፓንአፍሪካ ባንክ ፕሬዚዳንት የሆኑት አቶ አድማሱ ይልማ ታደሰ ለባንኩ እድገት በሰሩት ስራ መሸለማቸውን ነው። እንግዲህ ከአንተ ጋር ባደረጋችሁት ቆይታ የነገሩህን ሽልማትም በአምስት ዓመት ጊዜ ውስጥ ለሁለተኛ ጊዜ ማግኘታቸውን የገለጹ ላስማማው። እንግዲህ በሁለታችሁ መካከል ወዳደረጋችሁት ቆይታ እንለፍና ሙሉውን ከዛ እንስማ። በኬንያ ናይሮቢ ከግንቦት 19 እስከ 23 2016 ዓ ም በተካሄደው የአፍሪካ ልማት ባንክ ዓመታዊ ጉባኤ ኢትዮጵያዊ አቶ አድማሱ ይልማ ታደሰ የአፍሪካ ምርጥ የባንክ ባለሙያ ተብለው ተሸልመዋል። መቀመጫውን ሞርሼስ እና ቡሩንዲ ያደረገው የፓን አፍሪካን ባንክ ፕሬዚዳንት የሆኑት አቶ አድማሱ ይልማ ከአሜሪካ ድምፅ ጋር በነበራቸው ቆይታም ስለ ሽልማቱ የተሰማቸውን አጋርተውናል። በጣም ጥሩ የሆነ ፕሮግራም እየአመቱ የሚካሄደው አፍሪካን ባንክ አዋርድስ ይባላል። ጃጆች አሉት፣ ፓነል ኦፍ ጃጅስ ከተለያየ ሴክተር ከተለያየ ሀገር አሉ እና አስራ ስምንተኛ አመቱ ነው ይሄ አፍሪካን ባንክ አዋርድስ ፕሮግራም ነው። ያው በጣም የታወቀ ማይልስቶን ነው የሚካሄደው እና በአጋጣሚ ነው እኔ እንደገና አፍሪካን ባንከር ኦፍ ዘ የር ተብዬ ሬኮግናይዝ የተደረግኩት። ኤክስፔክት ብዙ አላረግኩትም ነበር ቢካዝ ትንቲ ናይንቲን ላይ አምስት አመት በፊት ዘ ሴም አዋርድ አግኝቼ ነበር እና ሁለት ጊዜ በዚህ በአምስት አመት ውስጥ በአስር አመት ውስጥ በቀላሉ የሚገኝ አዋርድ አይደለም። እና ከዛ በፊት ደግሞ አፍሪካን ቢዝነስ ሊደር ኦፍ ዘ የር አግኝቼ ነበር። ከዛ ባንክ የራሱ ባንክ ኦፍ ዘ የር ተብሎ አዋርድ ሆኖ ነበር። የዛሬ ስንት አመት በፊት ትንቲ ትንቲ ላይ የተለያዩ አዋርዶች እድለኛ ሆነን የሰራነውን ስራ ተግባራችን ሁሉ ታይቶ በጣም ጥሩ ሴሌብሬትድ ሆነን አሉ ኦቨር ርስ እና ምንም ኤክስፔክት አላረኩትም። ግን አንዳንድ ጊዜ ደግሞ የአንድ ድርጅት የአንድ ሰው ኤፈርት እና ተግባር ሲታይ አንዳንድ ጊዜ ደጋግሞ ይመጣል። የ55 ዓመት ጎልማሳ የሆኑት አቶ አድማሱ ይልማ ትውልዳቸው አዲስ አበባ ነው። አባታቸው የውጭ ጉዳይ ሚኒስቴር ዲፕሎማት ስለነበሩም አሜሪካን ጨምሮ በተለያዩ ሀገራት ትምህርታቸውን የመከታተል እድል እንዳገኙም ይናገራሉ። ይህም አሁን ለመሸለም የበቁበትን ከባንክ ሙያ ጋር የተያዘ ትምህርታቸውን እንዲከታተሉ አጋጣሚውን እንደፈጠረላችሁ ይገልጻሉ። ከዚህ በፊት በአሜሪካና በፈረንሳይ በሚገኙ ባንኮች መስራታቸውን የሚናገሩት አቶ አድማሱ ለሽልማት ያበቃቸው ግን አሁን የሚመሩትን የፓን አፍሪካን ባንክን ውጤታማ ማድረግ በመቻላቸው መሆኑ ይናገራሉ። አነስተኛ ባንክ ነበር። መጀመሪያ ስንጀምር የዛሬ አስራ ሁለት ዓመት በፊት አሴት ቤሱ አንድ ቢሊየን ዶላር ብቻ ነበር። ከዛ አስር ቢሊየን ገባለን እና አስር ጥፍ አሳደግ ነው ኦቨር ፒሪድ ኦፍ ታይም እና በጣም ጥሩ የሆነ ውጤት አሳይተናል። ኦቨርዲርስ ሼር ሆልደር ቤሱ በጣም ተስፋፋልም። እኛ ስንጀምር ከማኔጅመንት ቲሜ ጋር ሆነን አብረን ስንጀምረው ይሄን ጉዞ ወደ አስራ ዘጠኝ ሼር ሆልደሮች ነበሩ። አብዛኞቹ መንግስት የመንግስት ድርጅቶች ነበሩ። የመንግስት ሚኒስትሪ የፋይናንስ ማለት እና ከዛ በኋላ ካፒታል ስትራክቸሩን ሪፎርም አድርገን የተለያየ ሴግመንቶች ፈጥረን አዳዲስ ሼር ሆልደሮች ትራክተር ጋር አርባ ወደ አርባ አምስት ሼር ሆልደር ነው አሁን ያለን። እ ሁለተኛው ዙር ሁለተኛው ወብ ያገኘ ነው ኤክስፓንሽን እና ኢኖቬሽን ከኢንስቲትዩሽናል ግሩፕ አኳያ ሆኖ እና ይሄ ነው በአጭሩ ምናልባት ከሽልማቱ ተነስተን ሌላ ኢትዮጵያውያን በዚህ በኩል የተሸለሙ ያሉ አይመስለኝም እስካሁን ባለው ባየሁት እርስን ይመስለኛል ሊያገኘውኝና በኢትዮጵያ ባንክ ዘርፍ ላይ ተወዳዳሪነቱን አሳድጎ ለእነዚህ አይነት ሽልማት የሚያበቃ ነው ወይ? የእርስዎ ሽልማት ምን ያክል ያነሳሳቸዋል ብሎ ያስባሉ? የኛ ባንኪንግ ሴክተር በአጭር ጊዜ ውስጥ በጣም ኢቮልቭ እያደረገ መጥቷል። ባንኪንግ ሴክተራችን ለረጅም ጊዜ ዝግ የነበረ ሴክተር ነው። ለኢንተርናሽናል ፓርቲሲፔሽን ክፍት አይደለም። ያው ቀስ እያለ እየተከፈተ ነው። ፕላኑ ወጥቷል። ዝግጅቱ ኢትዮጵያ እየተንቀሳቀሰ ነው ያሉ። ግን ያው ጊዜ ጉዳይ ነው። ድሮ በንጉሱ ጊዜ ፕራይቬት ባንኮች ነበሩ። ያ መነሻችን፣ ያን በዛን ጊዜ እኮ ሀገሩ በጣም ጥሩ መስመር ይዞ ነበር፣ አት ሊስት በፋይናንሽያል ሴክተሩ አኳያ። በኋላ ኦፍኮርስ ሬቮሉሽኑ መጣ፣ ናሽናላይዜሽን ተፈጠረ። አሁን ባለው ሁኔታ ግን ጥሩ ጥሩ መስመር ላይ ነው ያለ። ነው ጥሩ ጥሩ ባንኮች አሉ። አሁን በጣም አክቲቭ ነን፣ ኢትዮጵያ ውስጥ እንሰራለን። ኔ ባንክ መጀመሪያ ፖሊሲ ለውጡ ሲመጣ እና አገሩ ሲከፈት የግል ባንኮች ከኢንተርናሽናል ባንኮች ጋር መስራት ይችላሉ ሲባል እኛ ነን መጀመሪያ የገባ ነው እና ዳሸን ባንክ ጋር፣ አዋሽ ባንክ ጋር፣ አቢሲኒያ ባንክ ጋር፣ ህብረት ባንክ ጋር፣ ኮኦፐሬቲቭ ባንክ ኦሮሚያ ጋር፣ የተለያዩ ባንኮች ጋር ቆርቆ ይተናል ስንሰራል እና ምንም ከባድ አልነበረም፣ ለኛ ለመግባት ቢኮዝ ያው ጥሩ ጥሩ ኢትዮጵያውያን ባንክ ውስጥ ሀገሩንም በደንብ የሚያውቁት ሴክተሩንም የሚያውቁት እና ጀምረናል ስራ እና ቀረብ ብለን አይተናቸዋል። በጣም ጥሩ ጠንካራ ሆኖ የግል ባንኮች አሉ። ቴክኖሎጂው፣ ኮር ባንኪንግ ሲስተም ብዙ ፕራክቲሳቸው፣ ሲስተማቸው ጥሩ ሆኖ ያገኘናቸው ባንኮች አሉ እና የጠቀስኳቸው ባንኮች አሉ። በተለይ አዋሽ እና ዳሽን ባንክ በጣም ጥሩ ክብር ያላቸው ባንኮች ናቸው። ሌሎችም በጣም እየመጡ ናቸው። አቡሲኒያን እነ ህብረት፣ እነ ኮፐሬቲቭ ባንክ ቲር ዋን ባንክስ የሚባሉ አሉ። ጥሩ መስመር ይዞ አሉት እና የጊዜ ጉዳይ ነው። ቀስ እያለ ያው ሬጊሌሽኑም የአገሩን ፖሊሲ በጣም ሞደርናይዝ እየተደረገ መጥተዋል። እርሳቸው የሚመሩት የፓን አፍሪካን ባንክ በአሁኑ ወቅት የሚሰራባቸው ሀገራት ሀያ አምስት መድረሳቸው የሚናገሩት አቶ አድማሱ በኢትዮጵያም ያላቸውን ተሳትፎ በማሳደግ የባንክ ዘርፍን ለውጭ ባንኮች ክፍት መሆኑን ተከትሎ የሚኖሩ እድሎችን ለመጠቀም ያላቸውን ተሳትፎ እያሳደጉ ስለመሆናቸው ይናገራሉ። እኛ አሁን ኢትዮጵያ ውስጥ በጣም አድገናል። አክቲቭ እኛ ባንክ ቲዲፒ ኢትዮጵያ ውስጥ ማንዴት አለን እየሰራ ያለ ነው በአመት ኦልሞስት እስከ አንድ ቢሊዮን ዶላር እናስገባለን። ኢትዮጵያ ውስጥ በንግድ አኳያ ትሬድ ፋይናንስ ነው የሚባለው። በባንኪንግ ሲስተሙ ላይ በየርስ ባለፈው አምስት እስከ አስር አመት ውስጥ የተለያዩ ፕሮጀክቶችን ፋይናንስ አድርገናል። ሲሚንቶ ፋብሪካ፣ ስቲል ፋብሪካ፣ የሆቴሎች የተለያዩ ድርጅቶች ሪልስቴቶችን ፋይናንስ አርገናል። ስለዚያ አልሬዲ ኢትዮጵያ ውስጥ አክቲቭ ናል እኛ ኢትዮጵያ ሜይ ቢ ከሀያ ሀገር ውስጥ ቶፕ ቱ ቶፕ ትሪ ውስጥ ሊሆን ይችላል። በጣም አክቲቭ ነው ባንኩ እና ጥሩ ሰርተናል ኢትዮጵያ ውስጥ ባለፈው አምስት ዓመት ውስጥ በጣም ኃይለኛ የሆነ እንቅስቃሴ ያለን ሀገሩ ላይ እና ሰክሰስፉል የሆነ ኦፕሬሽን ያለን ብቻችን ሆነን አይደለም የምንሰራው ብዙ ፓርትነሮች አሉ ከኛ የሚሰሩ ከሞሪሸስ ባንኮች ጋር ሆነን እንግሊዝ ባንኮች ጋር ሆነ ከአረብ ባንኮች ጋር ሆነ ከአፍሪካ ባንኮች ሌላ ዌስት አፍሪካ ያሉት ከኛ ጋር አብሮ በጋራ ሆኖ እየሰሩ ነው። ጥሩ ጥሩ የሆነ ኤክስፒሪየንስ ይዘናል ለጊዜው እና መንገዱን በደን ከፋፍተኗል። ፓርትነሮቻችንም በእኛ በኩል የኢትዮጵያንም ኤክስፒሪየንስ እያገኙ ነው እና አፕታይታቸውም ከፍ ከፍ እያለ ነው። ኦፍኮርስ ብዙ የውጭ ምንዛሬ እጥረት አለ። እሱ ኮንስትሬንት ነው። ግን እኛ ደግሞ በጣም ሴሌክቲቭ ነው ኢትዮጵያ ውስጥ ኢንተርቪው የምናደርገው የውጭ ምንዛሬ ማምጣት የሚችል ወይንም ቁልፍ የሆነ ሃይ ፕራዮሪቲ ኢምፖርቶች መድኃኒት፣ መዳበሪያ ነዳ ቼንጂንዲያ ነገሮች ነው እኛ ኮፋይናንስ ምናደርገው እና የኢትዮጵያ ንግድ ባንክም በጣም ትልቅ ፓርትነራችን ናቸው። እና ጥሩ እንቅስቃሴ አለን እና ወደፊት ያው ይህንን ይህንን አቅጣጫ ይህንን ሞሜንተም ይዘን ነው ማድረግ የሚፈልገው። በናይሮቢ የተካሄደው የአፍሪካ ልማት ባንክ ዓመታዊ ጉባኤ በሀገሪቱ ያሉ የባንክ ዘርፎችን ለማሳደግ ያለመ ሽልማቶችን ከመስጠት ባሻገር አባል አገራቱ ያለባቸውን የብድር ዕዳዎች ማቃለል ስለሚቻሉባቸው የመፍትሄ ሀሳቦች ላይም የተመከረበት ነው። ኢትዮጵያን በመወከል በጉባኤ የታደሙት የገንዘብ ሚኒስትሩ አህመድ ሽዴ የአፍሪካ ሀገራት የብድር አወሳሰድና አስተዳደር ከአጭር ጊዜ ብድር ይልቅ የረጅም ጊዜ ኢኮኖሚያዊ ግብን ማሳካት የሚያስችል ቀጣይነት ያለው ብድር ላይ ማተኮርን እንደ መፍትሄ ማመላከታቸውም ተጠቁሟል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ። በአፍሪካ ልማት ባንክ ዓመታዊ ጉባኤ ላይ የአፍሪካ ምርጥ የባንክ ባለሙያ ተብለው ከተሸለሙት አቶ አድማሱ ይልማ ታደሰ ጋር ያደረግነውን ቆይታን የተከታተላችሁት አድማጮች የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን የዳሰስንበት የምሽቱ መስታወት መሰናዷችን ይህን ይመስል ነበር። ፕሮግራማችን ከማጠናቀቃችን በፊት ግን ከቀናት በፊት ለአድማጮች ጆሮ የደረሰውን የዘሩባቤል ሞላን ሁሌ ሁሌ ሙዚቃን እንጋብዝ። I'm a ከሚገኘው የአሜሪካ ድምፅ የተላለፍላቸው የቆየው የእሁድ ምሽት የመስታወት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናገዳቸው ያመሸ ነው። እኔም አስማማዬ ነውና እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እናመሰግናለን። ሰላም፣ በደና አደሩ?